The Voice of America. በቤንሻንጉል ክልል መተከል ውስጥ በዜጎች ላይ እየተፈጸመ ባለው ጭፍጨፋ መንግስት ችግሩን ከመሰረቱ ለመፍታት አስፈላጊው የተቀናጀ ኃይል እንዲሰማራ ማድረጉን ጠቅላይ ሚኒስትር አብይ አህመድ ገለጹ። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ትናንት ባወጣው መግለጫ ጥቃቱ በመልኩም በስፋቱም ከዚህ በፊት ከነበረው የተለየ መሆኑን ጠቁሞ መንግስት በአካባቢው የተቀናጀና የተጠናከረ የሕግ ማስከበር ስራ መስራት አለበት ብለዋል። ይህ በእንዲህ እንዳለ በትናንቱ ጥቃት እጃቸው አለበት የተባሉ ከፌዴራል እስከ ዞን ድረስ ያሉ ሰባት አመራሮች በቁጥጥር ስር መዋላቸውን የገለጸው የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሟቾችን ቁጥር አስመልክቶ ጉዳዩ አሁንም እየተጣራ መሆኑን አመልክቷል። አስቴር ምስጋናው ዝርዝሩን ይዛለች። አሁን ቀጠናውን በበላይነት የሚመራው የሀገር መከላከያ ሰራዊት በወሰደው እርምጃ አርባ ሁለት መደምሰሳቸውን የመተከል ዞን ኮማንድ ፖስት አዛዥ ኮሎኔል አያሌው በየነ ለሀገር ውስጥ ሚዲያዎች ማምሻውን ገልጸዋል። በተያያዘ ዜና ትላንት በቡለን ወረዳ በኩጂ ቀበሌ የሞቱት ንጹሐን ዜጎች የወል ቀብራቸው ዛሬ መፈጸሙን በቦታው የተገኙት የአይንማኝ አቶ ሰይድ መሐመድ ገልጸውልኛል። የማ ሚዲያ ዛሬ ተለብተዋል አልብሰዋቸዋል። ያው በዶዘር ተቆፍሮ አልብሰዋቸዋል። የተገኙትም ተለብሰዋል። ልግመቱ አካባቢ ናቸው። ተለብሰዋል። ማን ነው ይህን ጉዳይ መጥቶ ያስፈጸመው? የመንግስት አካል ያለ ወይስ የአካባቢው ነዋሪ ነው? የመንግስት አካል ነው እንጂ አካባቢ ነዋሪዎች ሲጨር ሰው ፈርተው ለከ ለቀሆነ ሄር ነው ሄር ነው ያው ስብሰባ ላይ እኮ ትናንትና ጀምረን መከላከያው ሰብስቧቸው እያለን እየሰበሰብን በሸራ እያነሳን በአንድ ላይ አድርገናቸው ነበረ። ያው ከዛ በኋላ በማደርም ቻንስ ስለሌለን እዛ ቦታ ላይ ፈራን ከናቸው መጣን። ዛሬ ያው ሲወርዱ ተከተለ ናቸው አብረው እንትን አሉ። በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ ትናንት ከሌሊቱ አስር ሰዓት ላይ የታጠቁ ኃይሎች ከመቶ በላይ ንጹሐን ዜጎች መግደላቸውን መዘገባችን ይታወሳል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ በቤንሻንጉል ክልል መተከል ውስጥ በዜጎች ላይ እየተፈጸመ ያለው ጭፍጨፋ ኢሰብአዊ ተግባር መሆኑንና በእጅጉም እንዳሳዘናቸው ገልጸዋል። ችግሩን ከመሰረቱ ለመፍታትም አስፈላጊውን የተቀናጀ ኃይል እንዲሰማራ መደረጉን ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ትናንት ባወጣው መግለጫ በክልሉ ያለው የሰብአዊ መብት ጥበቃ በከፍተኛ ሁኔታ እየተዳከመ መሆኑን ገልጸዋል። ኮሚሽነር ዳንኤል በቀለ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ የደረሰውን ጥቃት እንዲህ ይገልጹታል። ኮሚሽንም ከዚህ በፊት ክትትል እያደረገ በየጊዜው የጉዳዩን አሳሳቢነት እየገለጸ በክልሉና በፌደራል በፌዴራል መንግስት አንድ የተቀናጀ ምላሽ እንዲሰጥበት ስኖትውት የቆየ የነበር መሆኑ ይታወሳል። አሁን በቅርብ የደረሰው ጉዳት ደግሞ በጣም ከዚህ በፊት ከነበሩት ለየት የሚያደርገው አንደኛ መጠኑ በጣም ከፍተኛ የነበረ መሆኑ፣ ከፍተኛ ግፍና ጭካኔ በተሞላበት መንገድ በጣም በርካታ ሰዎች እስካሁን ባለን ግምት መሰረት በትንሹ ከመቶ በላይ ሰዎች በአሰቃቂ ሁኔታ ተገድለዋል። ብዙ ሰዎች የአካል ጉዳት ደርሶባቸዋል። ቤታቸው ንብረታቸው በእሳት ተቃጥሎ ወድሟል። የተሰበሰበ የእርሻ ምርታቸው በተሰበሰበበት ቦታ ላይ እና በከፊሉም ደግሞ እዛው በእርሻ ቦታ ላይ ጭምር በእሳት ተቃጥሎ ወድሟል። ስለዚህ በጣም እጅግ አሳዛኝ የሆነ ከፍተኛ ቀውስ ነው የደረሰው። በጣም በርካታ ሰዎች ከአካባቢያቸው ተፈናቅለዋል። ቤተሰቦች ተለያይተዋል። ስለዚህ በጣም ከባድ አሳዛኝ ሰብአዊ እና ሰብአዊ መብት ቀውስ ነው። አስቴር፣ ከዚህ በፊት የታጠቀ ኃይል እንዳለ በተደጋጋሚም እንደገለጻችሁ፣ ትላንትናም ደግሞ ገልጻችኋልና፣ ትላንትና በወጣው ሪፖርት ግን ከጫካ የወጣ ሳይሆን ማህበረሰቡ በመልክ የሚታወቁ በስም የሚያውቋቸው ከማህበረሰቡ ውስጥ ያሉ ሰዎች ሁሉ የተሳተፉበት ነው የሚል መረጃ ነው ይዛችሁ የወጣችሁ። እስኪ ምን ማለት ነው ይሄ? እርግጥ ነው አስቴር፣ እንዳልሽው ከዚህ በፊት በብዛት ጥቃቱ ይፈጸም የነበረው ወደ ጫካ የሚገቡ የታጠቀ ቡድን አለ። ከአንድ ቀበሌ ሌላ ቀበሌ በተለያየ ጊዜ በድንገት ሳይታሰብ እየተከሰተ ነበረ። አካባቢው ላይ ጥቃት የሚሰነዝረው አሁን ትላንትና ወዲያ በተከሰተው አደጋ እዚህ ቡለን ወረዳ ውስጥ ከጂ የሚባል ቀበሌ ላይ የደረሰ ጥቃት ነው። በዛ ጥቃት ውስጥ ግን ያው ከጫካ የሚመጡ ይህን ጥቃት የሚፈጽሙ የታጠቁ ኃይሎች አሉ አሁንም ነበሩ። የእነሱ መኖር እንደተጠበቀ ሆኖ ግን በአካባቢው ያሉ ሌሎች ሰዎችም በጥቃት ውስጥ እንደተሳተፉበት ከተጎጂዎቹ ከሰበሰብነው መረጃ መረዳት ችለናል። እንግዲህ ይህ አካባቢ የተለያዩ ብሄር ብሄረሰቦች የሚኖሩበት አካባቢ ነው። በተለይ ይሄ ቦታ የአማራ ተወላጆች፣ የሺናሻ ተወላጆች፣ የኦሮሞ ተወላጆችን ጨምሮ ሌሎችን ብሄር ብሄረሰቦች ያሉበት ነው እና በተወሰነ መጠን አካባቢው ላይ በተለያዩ ማህበረሰቦች መካከል የሚፈጠር ውጥረት አለ። ብሄርን ማንነት መሰረት ያደረገ የፖለቲካ ውጥረት ማለት ነው። ስለዚህ አንዳንድ ጊዜ ግጭቱ በዛ መልክ ይገለጣል እና የአካባቢው ነዋሪዎችን በግጭት ውስጥ ሲሳተፉ ታይቷል። አሁን ስለዚህ ከዚህ በፊት ከነበሩት ጥቃቶች ትንሽ ለየት የሚያደርገው አንድ መልኩ ነው። በሌላ በኩል ግን በዋነኛነት ይህንን ጥቃት የሚቀሰቅሱት፣ የሚያቀጣጥሉት፣ የሚፈጽሙት ና የሚያስፈጽሙት የታጠቁ ቡድኖች ስለሆኑ በፌዴራል ና በክልሉ መንግስት አማካኝነት አንድ ጠንከር ያለ የጸጥታ ምላሽ ይጠይቃል። የትላንትናው ጥቃት ብሔርን መሰረት ያደረገ ጥቃት ነው ልንለው የሚያስችል ነው። የትላንትናውን ክስተት ብቻ ለይተን ከሆነ የምንነጋገረው የትላንትናው ብዙ ሰዎች፣ የተለያዩ ሰዎች የተጠቁበት ነው። ስለዚህ አንድ ብሔርን ብቻ ለይቶ የተፈጸመ ክስተት ነው ማለት አይቻልም። ምክንያቱም አካባቢው ላይ የአማራ ተወላጆችን፣ የኦሮሞ ተወላጆችን፣ የሽናሻ ተወላጆችን ያሉበት አካባቢ ነው። እስካሁን ባለን መረጃ መሰረት በብዛት ተጎድተዋል ተብሎ የሚታሰበው የሽናሻ ተወላጆች ናቸው። ነገር ግን ሁሉም አይነት ሰዎች ጉዳት ደርሶባቸዋል። ስለዚህ በአጠቃላይ በሲቪል ሰዎች ላይ ያነጣጠረ ጥቃት ነው ማለት ይቀላል። ግን አካባቢው ላይ ከዚህ በፊት ሲከሰቱ የነበሩ ግጭቶች ግን የብሔር ጠባይ የነበራቸው መሆኑ ይታወቃል። መንግስትም የተጠናከረ እና የተቀናጀ የሕግ የማስከበር ስራ መስራት አለበት ብለዋል። ይህንን ጥቃት የሚፈጽም የታጠቀ ቡድን አለ። ጥቃት እያደረሰ ጫካ ውስጥ እየገባ እየጠፋ፣ እየተደበቀ፣ ተመልሶ እየመጣ ጥቃት ያደርሳል። ስለሆነም ይህንን ለማስቆም የክልሉ መንግስት ከፌዴራል መንግስት ጋራ በመቀናጀት ጠንካራ የሆነ የፌዴራል መንግስት ጣልቃ ገብነትን ይጠይቃል። ከክልሉ መንግስት አቅም በላይ የሆነ ነገር እንደሆነ መቼም በግልጽ የሚታይ ነው። ስለዚህ በአጠቃላይ የመተከል ዞን አስተዳደርን ጨምሮ ጠንከር ያለ ከፍተኛ የሆነ የጸጥታ አቅም በመፍጠር አንደኛ ጥቃት እያደረሱ ያሉትን ሰዎች ተቆጣጥሮ ለፍትህ ማቅረብ፣ ሁለተኛ ለአካባቢ ነዋሪዎች በሙሉ ደህንነትን ለማረጋገጥ እንዲያስችል የመተከል ዞንን ምናልባት በፌዴራል መንግስት ጸጥታ ጥበቃ መዋቅር ስር እስከ ማድረግ የሚያደርስ አይነት ፈጣን የሆነ የጸጥታ ምላሽ የሚሻ ይመስለኛል። አስቴር፣ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ስለሰጡ ማብራሪያ እጅግ አድርጌ አመሰግናለሁ። ይህ እንዲህ እንዳለ በመተከል ዞን ቡለን ወረዳ በኩጅ ቀበሌ በታጠቁ ኃይሎች የሞቱ ሰዎች ቁጥር እየተጣራ መሆኑን የገለጹት የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለስ በየነ እጃቸው አለበት ተብለው የተጠረጠሩ ሰባት አመራሮች በቁጥጥር ስር መዋላቸውን ገልጸዋል። ባለው ነገር ገና እያጣራን ስለሆነ የደረሰ ጉዳት ግን በጣም እጅግ አሳዛኝና መሆን የሌለበት እንደሆነ ነው ያየ ነው። ይህ ተከትለው እንግዲህ ቀደም ሲልም መተከል ዞን የሚፈጠሩ ችግሮችን ለመፍታት የክልሉ መንግስት በየደረጃው በጸጥታ ኃይልም ቢሆን በአመራር ደረጃም ቢሆን ችግሩን እንዲፏፏም አደረጉ፣ ችግሩ እንዲሰፋ አደረጉ የሚባሉ በተለያዩ መረጃዎች ላይ ተመስርተው እርምጃዎችን እየወሰደ ህግ እያስከበረ የነበረበት ሁኔታ የሚታወስ ነው። በትናንትና ሁለትም ቡለን ወረዳ በኩጂ ቀበሌ በንጹሃን ዜጎች ላይ የደረሰው ጥቃትን ተከትሎ ትናንት ለማመላከት እንደሞከርነው በመረጃችን ላይ ከፌዴራል ሚኒስትር ቤት አንድ ሰውን ጨምሮ ወደ አምስት የሚሆኑ የክልሉ ከፍተኛ አመራሮች በቁጥጥር ስር የዋሉበት ሁኔታ አለ። ዛሬ ጠዋት በተጨማሪ ገመቹ አመንት የሚባል ነው የክልሉ ጊዜና ንብረት ማስወገድ የኤጀንሲ ዋና ዳይሬክተር ነው። ሁለተኛው አድማሱም ወርካ ነው የሚባለው የክልሉ ገጠር መንገድና ትራንስፖርት ባለስልጣን ምክትል ዋና ዳይሬክተር ነው። እነዚህ ወደ ሰባት አመራሮች ረዲ በቁጥጥር ስር ውለዋል። ሌሎችም ቢሆን አሁን የህግ ማስከበሩ ተግባር አለበት ችግሩ እንዳይፈታ እያደረገ ነው ሚና አለበት ተብሎ የተለየ በመሰብ የሚመጣ ጥቆማም በተለያየ ማስረጃና መረጃ ላይ ተመስርቶ ክልሉ መንግስት ዛሬም ነገር እርምጃ ከመውሰድና የህግ የበላይነትን ከማረጋገጥ ወደኋላ የሚልበት ሁኔታዎች ላይ ነው። ከዚህ በፊት በአካባቢ ጥቃት ሲፈጸም የህወሓት ተላላኪዎች ናቸው የፈጸሙት ይባል ነበር። አሁን ጥቃቱን ለምን ቀጠለ ተብለው ለተጠየቁት ጥያቄ አቶ መለስ ተከታዩም ብለዋል ከተባለ እንጂ እኮ የህግ ማስከበር ዘመቻው ሙሉ በሙሉ አልተጠናቀቀም። ህዋት የፈጠረው ዝርዝራ እንጂ እኮ ከላይ እስከታች አልጠራም። ይሄ አሁንም ቢሆን ጥቃት ከመፈፀም ወደኋላ ኋላ እያለ አደለም። እኛም አሁን ባለን አቋም እንደ ክልል መንግስት ከፌዴራል ጠጣ መከላከያ ሰራዊትን ጨምሮ ህግ እያስከበርን ነው። ፌዴራል ፖሊሱ እሱን እስከ መጨረሻ ስናጠራ ነው እንግዲህ አካባቢን አጥርተን ስንጨርስ የሚፈጠር ነገር ካለ ነው የህዋት እጅ አደለም፣ ሌላ ነው ብሎ መፈረጅ የሚቻለው በእኔ እምነት እንጂ የዘራው ዘር ሙሉ በሙሉ ተለቅሞ አላለቀ። በመተከል ዞን ቡለን ወረዳ በኩጅ ቀበሌ ትላንት በንጹሀን ዜጎች ላይ የደረሰውን ጥቃት የአማራ ዲሞክራሲያዊ ንቅናቄ አብን፣ የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲና ሌሎችም አውግዘውታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር